የሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ካሉ አራት ዩኒቨርሲቲዎች አስር ሺህ አንድ መቶ ስልሳ አራት ተማሪዎችን ማስወጣቱን አስታወቀ። ከክልሉ ከወጡት ተማሪዎች መካከል ለአሜሪካ ድምፅ አስተያየታቸውን የሰጡት የህወሀት ኃይሎች ክልሉን ከተቆጣጠሩ በኋላ ከምግብ አቅርቦት ጋር በተያያዘ ቀስ በቀስ እጥረት እየተከሰተ ስለ መምጣቱ ገልጠዋል። ይሁንና ህዝቡ ከጎናቸው ሆኖ ሲተባበራቸው እንደነበር ነው የተናገሩት። ተማሪዎቹ ከዚህ በኋላ ቀድሞ ይማሩበት ወደ ነበሩበት ዩኒቨርሲቲ ተመልሰው ትምህርታቸውን የመከታተል ፍላጎት እንደሌላቸውም አመልክተዋል። የሳይንስና ከፍተኛ ትምህርት ሚኒስቴር በዛሬው ዕለት ባወጣው መግለጫ የ2013 ዓ ም ተመራቂ የሆኑ የመቀሌ፣ የአክሱም፣ የአዲግራት ዩኒቨርሲቲ ተማሪዎች ያልተጠናቀቀ የትምህርት ተግባራቸውን የሚያጠናቅቁበትና የሚመረቁበት ሁኔታ እንደሚመቻችም አስታውቋል። ከተመራቂዎች ውጭ ስላሉት ተማሪዎች ግን በመግለጫው ላይ የተባለ ነገር የለም። ኬኔዲ አባተ የሳይንስና ከፍተኛ ትምህርት ሚኒስቴር እስከ ትናንት ነሐሴ ስድስት በነበሩት ሶስት ሳምንታት ጊዜ ውስጥ በትግራይ ክልል ካሉ የመቀሌ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲዎች 10164 ተማሪዎችን ማስወጣቱን በፌስቡክ ገጹ አስታውቋል። በክልሉ ከሚገኙ ዩኒቨርሲቲዎች ከወጡ ተማሪዎች መካከል ተማሪ ገሊላ ሸዋፈራውና ና ተማሪ ናትናኤል ግርማ ይገኛሉ። በመቀሌ ዩኒቨርሲቲ አይደር ካምፓስ ሶስተኛ ዓመት የሕክምና ተማሪ የሆነችው ገሊላ የህወሀት ኃይሎች መቀሌን ከተቆጣ ጠሩ በኋላ በተማሪዎች ዘንድ ከፍተኛ ስጋት እንደነበር እና በርካታ ተማሪዎችም በራሳቸው መንገድ መውጣት ጀምረው እንደነበር ትናገራለች። እንደገፉ መቼ ነበር? በነጋታው ኔትዎርክ ጠፋ። ኔትዎርክ ጠፋ፣ መብራትም ጠፋ፣ ከዚህ ባንክም ተዘጋ። በቃ በጣም ብዙ ጨፈራ ነበረ እና በቃ እኛ በጣም ገረገብሶ ነበር ነው እንጂ እኛን ሀርም ለማድረግ ማንም ምን ያለ የለም የሞከረም የለም። ትንሽ ቆይቶ በቃ ሳምንት ካለፈ በኋላ ትግራይ ልትገነጠል ትችላለች እና አንድ ሀገር ትሆናለች ምናምን ተብሎ ከዛ በቃ ሰውም እየተነጋገረ ራሱ መኪና እያዘጋጀ በቃ መሄድ ጀመረ ቀስ በቀስ ማለት ነው። ከዛ በቃ ይሄንን ሲያይ ዩኒቨርሲቲው ስብሰባ ጠራና እናንተ ምን ሆናችሁ ነው እናንተ ልጆቻችን አድላችሁ ወይ ብለው በቃ ውይይት ነበረ እና አትጨነቁና አትሸበሩ፣ ዝም ብላችሁ ተማሩ ተባለ። ግን በጣም ብዙ ሰው ወጥቷል። ኦልሞስት አንዳንዱ ቀን ደግሞ አራት አምስት ብላም ተማሪ አንድ ክላስ ውስጥ ማለት ነው። እና ብዙዎቹ ወጡ። ከዛ መውጣት ተከለከለ፣ ሻንጣ ይዞ መውጣት በአዲግራት ዩኒቨርሲቲ የአራተኛ ዓመት የሕክምና ተማሪ የሆነው ናትናኤል ግርማም እንዲሁ የኢትዮጵያ መከላከያ ሰራዊት ከክልሉ ለቆ መውጣቱ ከተሰማ በኋላ በተማሪዎች ዘንድ ከፍተኛ ስጋት የነበረ ቢሆንም እንደፈሩት የሚያሰጋ ነገር ግን እንዳልገጠማቸው ተናግሯል። እዚያ ያለው ሰው ደግሞ በጣም ሲጨነቅ ነበረ ያው እዛ ያለው ነገር ጥሩ አይሆንም ብሎ ስለሚያስቡ ወዲያውኑ ነበረ መከላከያ እንደለቀቀ ልዩ የትግራይ ልዩ ኃይል ግቢውንም ምናምን የተቆጣጠረው። ከዛ ኋላ ያለው ጊዜ በደንብ ሰላማዊ ነበረ ማለት ምንም ከማውስጥም ውስጥም ግቢ ውስጥም ምንም ችግር አልነበረም። ያው አብረን ነበረን ያው እዛም ከኛ ጋር አብረው እዛ ሲያዙ ምናምን ነገር ነበረ እና ያው እኛ እንደ ፈርተን ነበረ ያው እንደዚህ መከላከያ ለብቶ ሲወጣ ምናምን፣ ግን እነሱ ከገቡ በኋላ ምንም ያው እንደፈራ ነው መጥፎ ነገር ምንም አላጋጠመንም ይብን ከተማ ምናምን ራሱ ምንወጣ ነበረ ዝም ብለን። ተማሪ ገሊላ ሸዋፈራውና ናትናኤል ግርማ ለቪኦኤ በስልክ በሰጡት አስተያየት ከምግብ አቅርቦት ጋር በተያያዘ ቀስ በቀስ እጥረት እየተከሰተ መምጣቱን ገልጸዋል። ይሁንና በዚህ አስቸጋሪ ወቅት ሕዝቡ ከጎናቸው ሆኖ ሲረዳቸው እንደነበር ተናግረዋል። እኛም በጣም ትንሽ ስለነበር አይደርግብ ነበር ማራ፣ ለዛ ያው ምግብ የምግብ እጥረት ብዙ አልነበረም፣ ነበር ትንሽ ስለነበርም ማለት ነው። በጣም እስከ ሀያ አለ ምግብ አይዟችሁ ብለው በቃ ዳቦ በወጥ ምናምን ነበር። ምን በላው ግን በሌሎች ግቢዎች በጣም ተቸግረው ነበር። በቀን አንድ ዳቦ እየበሉ ነበር። ኢንጂነሪንግ ቢዝነስ ግቢ ያሉት በቃ በጣም ተቸግረው ነበር። ብዙ ብዛትም ስላላቸው ምግቡን ለማዳረስ በጣም ይቸግሯቸው ነበር። ከዛ ውጪ በጣም በቃ ሰው በጣም ቢቸግራችሁ ቢለቋችሁ ራሱ ዩኒቨርሲቲዎች አንድ ሁለት ልጅ እኛ ቤት በቃ ተቆያላችሁ ችግር የለም ምናም እያሉ በጣም ሰፖርት እያደረጉን ነበረ። እሱ በጣም ተባብሮናል። ያው ትንሽ ይከብድ ነበረ። ያው መብራት አልነበረም። ባንክ ቤት ምናም ያኚ ነገሮች ትንሽ ያስቸግሩ ነበር። ያው ገንዘብም ጨርሰን ስለነበረ ምግብ ላይ ምናምን ያው ግቢው ግን ያለውን ያው እያቀረበ በተቻለው መጠን ያው ተመሳሳይ ምግብ ነበረ። ወርከ ምናምን ስንበላ የነበረ ሩዝ ምናምን ያው ካላቸው አንፃር ስለሆነ ያው ምንም ለመኖር እኛም በስ ብሎን ያው ስንበላ ነበረ። መጀመሪያ ያው ሶስቴ ነበረ። ከዛ በኋላ ምግብ እየቀነሰ ሲሄድ ተማሪን ያው ለማቆየት ሲባል ሁለቴ ያረጉ በቀን በቃ እሱ ነበረ እንጂ ሌላ ምንም ያስቸገረ ነገር አልነበረም። ማህበረሰቡም የግቢ ሰራተኞች እንዲሁም በደንብ ሲተባበሩ ነበረም ደግሞ ዚበን ያው አልነበራቸውም። አንድ ሶስት ወር ምናምን ነገር ሳይከፈላቸው ነበረ፣ ግን የካፌ ሰራተኞችም እስክንመታበት ቀን ድረስ እየገቡ ምግብ እየሰሩልን ነበረና የትግራይ ሕዝብን በጣም በሆነ ለማለት ፈልጋለሁ አስተያየት ሰጪዎቹ ከዩኒቨርሲቲያቸው ጀምሮ ከትግራይ ክልል በሚወጡበት ጊዜ በጉዞ ላይ ምንም አይነት ችግር እንዳላጋጠማቸውም ገልጸዋል ወደ ዩኒቨርሲቲያቸው የመመለስ ፍላጎት እንደሌላቸውም ገልጸዋል አብዛኛው ሰው የለውም እዚህ እንመደባለን ብለን ነው የምናስበው እንጂ ማንም የመመለስ እንትን የለውም ለዛም ነው ታብም ምናምን ሲያ ጫርፈን የመጣ ነው አንቺ ሰውን በግልሽ አይ እዚህ በጣም ፋሚሊ ተጨንቆ ነበር በጣም። እና ማንም የምን በነሳሳው ያለ አይመስለኛል። እስካለው ሁኔታ አንሳር አሁን ቤተሰብም ምናምን ብዙ ስለማይፈቅድ ብዙ ተማሪ ይመለሳል ብዬ አላስብም። ያው አሁንም ይበን ሄዳለሁ ብለህ ፋሚሊ ስለማይፈቅድ ከዚህ በኋላ ሄድ አይመስለ ብቻ ይከብዳል። እንደገና ተመልሶ ወደዛ ሚሄዱ እና ታዲያ አማራጭ ምንድን ነው የምታስቡት? ያው እስቲ ሞሺ አካባቢ የሆነ የምትገባ ነገር ነበር ያዝገባውናል። እስኪ ያው እነሱ ድንገት መፍትሄ የሚሰጡን ከሆነ ይሰጡናል፣ ያው ማይሰጡንም ከሆነ ያው ትምህርታችንን ማቋረጥ ነው። ሌላ ምንም አማራጭ የለንም። ያው ብዙ ተማሪዎችን ያው እዛ ጓደኞችም እናወራለን እና እንደዚህ ሁሉም የሚሄድ ፍላጎቱ ስለሌላቸው ወይ በራሳችን በግላችን ሌላ ትምህርት ምናምን መጀመር ነው ያለን አማራጭ። የሳይንስና ከፍተኛ ትምህርት ሚኒስቴር ባወጣው መግለጫ የ2013 ዓ.ም ተመራቂ የሆኑ የመቀሌ የአክሱምና የአዲግራት ዩኒቨርሲቲዎች ተማሪዎች ያልተጠናቀቀ የትምህርት ተግባራቸውን የሚያጠናቅቁበትንና የሚመረቁበትን ሁኔታ እንደሚያመቻችላቸው አስታውቋል። ከተመራቂዎች ውጭ ስላሉ ተማሪዎች ግን በመግለጫው ላይ የተባለ ነገር የለም። ቪኦኤ በዚህ ጉዳይ ላይ ከሚኒስቴሩ ተጨማሪ መረጃ ለማግኘት በተደጋጋሚ ያደረገው ሙከራ ለጊዜው አልተሳካም የኢትዮጵያ መንግስት የተናጠል ተኩስ አቁም ማወጁን ገልጾ ጦሩን ከትግራይ ክልል ማስወጣቱን ካስታወቀ በኋላ በክልሉ ባሉ ዩኒቨርሲቲዎች የሚገኙ ተማሪዎች ጉዳይ ቤተሰቦቻቸውን ሲያስጨንቅ መቆየቱ ይታወሳል የሳይንስና ከፍተኛ ትምህርት ሚኒስቴር ተማሪዎቹን ከክልሉ ለማስወጣት ከተለያዩ አካላት ጋር በትብብር በመስራት ላይ መሆኑን በወቅቱ ከመግለጽ ባለፈ ያለው ነገር ባይኖርም ተማሪዎቹ መውጣት ስለመጀመራቸው ግን የተለያዩ መረጃዎች ሲወጡ ነበር ሚኒስቴሩ በዛሬ መግለጫው በትግራይ ክልል ካሉ ዩኒቨርሲቲዎች 10164 ተማሪዎችን ያስወጣው ከፌዴራልና ከአፋር ክልል ፖሊሶች ጋር በመተባበር እንደሆነ ያስታወቀ ሲሆን እዚያው የቀሩ ተማሪዎች ስለ መኖር አለመኖራቸው አልገለጸም። ትግራይ ውስጥ ያሉ ዩኒቨርሲቲዎች ባለፈው ወር በጀት መጨረሳቸውንና ከመንግስትም እንዳልተለቀቀላቸው አስታውቀው ከወሩ መጨረሻ በኋላ ለተማሪዎቹ ኃላፊነት እንደማይወስዱ አስታውቀው እንደነበር መዘገቡ ይታወሳል። ለአሜሪካ ድምጽ Kennedy die Abate?